voice of America። በኦሮሚያና በሶማሌ ክልሎች አዋሳኝ ድንበሮች ላይ በሚገኙ ከተሞች የሚኖሩ ነዋሪዎች በሶማሌ ክልል ልዩ ፖሊስና ሚሊሺያዎች አማካይነት የሚደርሱ ጥቃቶች አሁንም አልተቋረጡም፣ በየቀኑ ሰዎች እየተገደሉ ነው ሲሉ አማረዋል። በምስራቅ ሐረርጌ ባቢሌ ከተማ በዚህ ሳምንት ብቻ አራት ሰው እንደሞተ ገልጸው እንደ ጤና ጣቢያና ትምህርት ቤት ያሉ የመንግስት መስሪያ ቤቶች በተወሰኑ ቀበሌዎች መዘጋታቸውን ጠቁመዋል። በሞያሌ የሚገኙ ነዋሪዎችን በበኩላቸው በየቀኑ የአካል ጥቃት እንደሚደርስና ግጭቱ የሰዎችን የዕለት ተዕለት ግንኙነት በማበላሸቱ በከተማው ውስጥ ለብቻ መንቀሳቀስ አስፈሪ ሆኗል ብለዋል። በዚህ ጉዳይ ላይ ማብራሪያ ለማግኘት የኦሮሚያም ሆነ የሶማሌ ክልል ባለስልጣናትን ልናገኘ አልቻልንም። የከተማዎቹ የቀበሌ መስተዳድር ኃላፊዎች ግን ሁኔታው አሁን ካለው የከፋ መልክ ሳይይዝ አፋጣኝ መፍትሄ ሊፈለግለት ይገባል ሲሉ ያስጠነቅቃሉ። ጽዮን ግርማ ዝርዝሩን ይዛለች። ባቢሌ በምስራቅ ሀረርጌ ድንበር ላይ ካሉት ከተሞች አንዷ ናት። መገኘዋም በጅጅጋና ሀረር ከተማ መካከል ላይ ነው። በዚች ከተማ ተቃውሞዎችና ግጭት ከጀመረ ከሰባት ወር በላይ መቆጠሩን ነዋሪዎች ይናገራሉ። ነገር ግን በየመካከሉ የቀዘቀዘ ሲመስል እንደገና ደግሞ ለሞት ያበቃ ግጭት መከሰቱን ይገልጻሉ። በከተማው የሚገኝና የዓይን እማኝ እንደሆነ የሚናገረው ማንነቱ እንዲጠቀስ ያልፈለገ ነዋሪ ለአሜሪካ ድምፅ ረቡዕ ህዳር 27 ቀን ተከሰተ ያለውን ሁኔታ ያስረዳል። የሶማሌ ልዩ ኃይሎች ናቸው ከትላንት ወዲያ መንገድ ላይ በአውሸሪፍና በባቢሌ መካከል በሚባል ገጠር ቦታ ላይ ሊቀመንበር ወደ ከተማ እየሄደ እያለ አወርደው ሊቀመንበሩን በጥይት ደብድቦ ገለውታል። የምን ሊቀመንበር ማን ነው እሱ? የምን ሊቀመንበር ማን ነው እሱ? ሰውዬው ሙመድ አዴ ይባላል፣ እና የለኮላይ አረዳ ሊቀመንበር ነው አቡ ሸሪፍ ወደ ባቢሌ ስብሰባ ተጠርቶ ለስብሰባ እየሄደ እያለ ነው መንገድ ላይ አውርደው። እኔ አጋጣሚ ከፊት ለፊቱ እየመጣው ነበር፣ ወደ ከተማ ወደ ገጠር፣ እሱ ደግሞ ከገጠር ወደ ከተማ እየሄደ ነበር። እያየ ነው ነው በመቶ ሜትር ርቀት ላይ እዛ ለው ከባጃጅ ሲወርድ ሸሽቷቸው እና ተቀጥለው ነው ጫካ ውስጥ ደርሰውበት ጥይት ደብድበ ይገደሉ። ከዛም በኋላ እሱ ከሞተ በኋላ ራሱ ኔትራን ዜጎች ራሱ እርሻ ውስጥ ማለት ነው ሁለት ሰው ተገሏል። ከዛ በኋላ ማለት ነው በተመሳሳይ ሰዓት ሁለት ሰው እርሻ ውስጥ እንትን እያሉ እያሉ ሁለት ሰው ተገሏል። ገበሬዎች የስልሳ አመትና የአርባ አመት ሽማግሌዎች ናቸው የተገደሉት። እርሻ ራሱ ከሱ በኋላ እንደገና አንድ መንገደኛ ራሱ ሌላ እንደገና እዛው ሼክ መንገደኛ ሁሉ ተገሏል በሶማሌ ልዩ ኃይሎች ነው ይሄ ሁሉ የተከናወነው። ሌላ አስተያየት ሰጪ በበኩላቸው አቶ መሐመድ አዴ የተባሉት የላክሌ ኦረዳ ቀበሌ ሊቀመንበር ተመተው ከወደቁና ህይወታቸው ከማለፉ በፊት ተኩሰው አንድ የልዩ ኃይል ፖሊስ መግደላቸውን ነው። አቶ መሐመድ ኡመር የተባሉ የአልሸሪፍ ቀበሌ ሊቀመንበር በበኩላቸው ስለ ሁኔታው ለአሜሪካ ድምጽ ሲናገሩ በዚህ ሁለት አራት ነዋሪዎች በልዩ ፖሊስ ታጣቂዎች መገደላቸውን ማምሻውንና በማግስቱ ደግሞ የሁለት ሰው ህይወት መጥፋቱን እንደዚሁም ደግሞ አንድ ሰው መቁሰሉን ጨምረው አስረድተዋል። ሶስት ልጃገረዶች በታጣቂዎች ተወስደዋልም ብለዋል። እንደ ነዋሪዎቹና የቀበሌው ሊቀመንበር ገለጻ በአጠቃላይ የልዩ ፖሊስ ባልደረባን ጨምሮ የሰባት ሰው ህይወት በሶስት ቀን ውስጥ በባቢሌ ከተማ ጠፍቷል ብለዋል። ስሙን መጥቀስ ያልፈለገው ነዋሪ ደግሞ ሁኔታው ከዕለት ወደ ዕለት የበለጠ ስር እየሰደደና የእርስ በርስ እየሆነ መምጣቱ አሳሳቢ ነው ብሎታል። ግርግሩ ከጀመረ ሰባት ዳኛ ወር ሁለት ሺ ዘጠኝ ሰባተኛ ወር ነው የጀምረው። እዛ አካባቢ ያለ ጤና ጣቢያ እስከመዘጋት ደርሰው ሰራተኞች እስከመውጣት ደርሶ ነበረ። ዘበኛ ሁሉ እስከመመታት ደርሰው በጥይት አሁንም ጤና ባለሙያ ጤና ጣቢያ ለቆ ወጥተው መምህሯን፣ እዚ አካባቢ ያሉት በጠቅላላ ወጥቶ ለቋል። አሁን ማታ እዚህ ከአውሸሪፍ በታች በኩል ጫካ ማአት ልዩ ኃይሎች ተሰልፎ ነበረ የነበሩት እና መንገድ ሁሉ መከላከያ ላይ ነው መንገድ ያደረው ማለት ነው። መንገድ ላይ እና መከላከያ ነው ሲጠብቅ ያደረው በጥበቃ ላይ ያደረው ለሊቱ ሙሉ። ዛሬም ከትላንት ወዲያም ሰሞኑም በሙሉ መከላከያ ጥበቃ ላይ ነበር። ወጣቱ እንደሚለው ከዚህ በፊት በተፈጠረው ግጭት ቀድሞኑ እርስ በርሱ በሰላም ሲኖር የነበረው ህዝብ መካከል የሀገር ሽማግሌ ገብቶ እርቅ ተፈጥሮ በሰላም መኖር ተጀ ጀምሮ ነበር ይላል። ከየት እንደመጣ በማይታወቅ ሁኔታ ለምን ትታረቃላችሁ የሚሉ ቀስቀሳዎች ተሰራጭተው እንደገና ግጭት ይጀምራል ብሏል። የፌዴራል መንግስት ጣልቃ ገብቶ ይሄን ነገር ካላረገበው በስተቀር ከዚህ በኋላ ህዝብ በጎሳ ወደ ጎሳ ግጭት ሳይመለስ አይቀርም ነው የምለው በኔ። ስለዚህ በጊዜ የፌዴራል መንግስት ጣልቃ ገብቶ ቢያረግበው ይሄን ነገር ጥሩ ይመስለኛል፣ እንጂ አሁን እርስ በርስ በጎሳ ነው እየተፈላለጉ ያሉ አሁን በፊት ከዚህ በፊት በነበረው በዘጠነኛ ወር ላይ በነበረው ጦርነት መጋደል አልነበረም ብዙ ግን በአሁኑ ሰዓት አራት አምስት ሰው ነው በቀን እየሞቱ ያለው። በጣም እየተገዳደሉ ነው በጎሳ ነው። አሁን ከትናንት ወዲያ እኔ ለቅሶ ቦታ ሄጄ ነበር። ሊካን በረ የሞተበት ማለት ነው ከብር ለብሳ እንቀመጥም ብለው ነው ህዝቡ ያንን ካሳውን ካ የሱን ጉማ ካልከፈል ካሳ ካልከፈል ካልተበቀል አንቀመጥም ለሱ ብሎ ነው እንዲያሉት የሱ ቦታዎች ማለት ነው። ስለዚህ ነገር ወደ ከፋ ደረጃ እያመራ ነው። መንግስት መንግስት አልካገብ ነገር አልበረደበ። በሌላ በኩል የሞያሌ ከተማ ነዋሪ የሆኑ ስማቸው እንዳይጠቀስ የጠየቁ ምንጮች በሞያሌ ከተማ ውስጥ ስጋት ነግሷል ይላሉ። አስፋልት ላይ በባጃጅም ሰው የጎሰቱ። ዛሬም የሆነ ቦረና ከያ ቤሎ መጥቶ ነበረ። አዲስ ነው፣ መንገድ አያውቅም። ከባጃጅ ወርዶ ያው ብላ ጭንቅላቱ ላይ ብላ ሲሰኩ ሰው ጮ እዛ በኋላ ሳሉ መከላከያ መጣ። ምንም መተባበረ ምንም ነገር አላደርግም። በዚህ በኩልም ደግሞ ወደ እኛ ዜሮ አንድ ወደ ዜሮ ሁለት የሚባል አለ። ዜሮ ሁለት ቀበሌ ሊበን ሆቴል የሚባል አለ። በዛም መቶ ድንጋይ ምናምን ወረወሩ። እየወረወሩ እያለ እኛም ስንመልስ መከላከያ መጣ አባረር የእነሱን ምንም እንቅስቃሴ የሚባል ነገር ከአስፋልት አስፋልት ሥራ መሄድ እራሱ የለም። ከአንድ ሰዓት በኋላ እንዳለ ከተማ ይዘጋል። ከአስፋልት ወደዚህ ማለፍ የለም። ቀንም፣ ጠዋትም ወደዚህም፣ ወደዛ ማለፍ የለም። ከአስፋልት ወደዛ ብሄርም ወደዛ አይሄድም፣ እነሱም ወደዛ አይመጡም። ያው ሁኔታው እንደዚህ ነው። መፍትሄ ያው ከእግዚአብሔር ነው የምንጠብቀው። በፊት እንደዚህ ነበረ ረ በፊት እንደዛ አልነበረም። በፊት እኛ የምንዳለ የምነሱ ምንመጣለ አሁን እንደዛ ነበር የምንኖረው። አሁን ያው መፍትሄ ከእግዚአብሔር ብቻ ነው ከመንግስት አንጠብቅም። ሌላም ነዋሪ ይህንኑ ነው የሚለው። ጥቃቱ የሚፈጸመው በሶማሌ ክልል ልዩ ፖሊስ ሲሆን፣ በከተማው ደግሞ ውጥረት ይነግሳል ባይ ነው። ይህ ሁኔታ አብረው በሚኖሩ ህዝቦች ላይ የሚያሳድረው ተጽዕኖ ከፍተኛ በመሆኑ በአስቸኳይ ሊቆም ይገባል ባይ ናቸው። በሶማሌና በኦሮሚያ ክልሎች መካከል በተፈጠረ ግጭት ቁጥራቸው በአግባቡ ተጣርቶ ያልተረጋገጠ በርካታ ሰው ህይወት መጥፋቱን በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውና የአካል ጉዳት መድረሱ ሲዘገብ መሰንበቱ ይታወሳል። የሁለቱ ክልል መንግስታት በዚህ ጉዳይ ላይ እርስ በርስ ሲወቃቀሱ የሰነበቱ ሲሆን አሁን ነዋሪዎቹ በየከተማዎቹ እየተፈጠሩ ነው ባሏቸው የህይወት መጥፋቶች ምላሽ እንዲሰጡን ያደረግነው ሙከራም የሁለቱም ክልል ባለስልጣናት ስልካቸው ባለመነሳቱና አሁን እየተከበረ ባለው የብሔር ብሔረሰቦች በዓል ላይ ናቸው በመባሉ ልናገኛቸው አልቻልም። በሁለቱ ክልሎች በተፈጠረው ግጭት እጃቸው አለበት በሚል ከሶማሌ ክልል ከተጠረጠሩት 29 ሰዎች መካከል እጃቸው የተያዘው አምስት ብቻ መሆናቸውን ከኦሮሚያ ክልል ደግሞ 98 ሰዎች በቁጥጥር ስር መዋላቸውን የፌዴራል የኮሙኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ መግለጻቸው አይዘነጋም። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።